የሩዋንዳው ፕሬዚዳንት ፖል ካጋሜ ስለ ብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ አወዛጋቢ ሶስተኛ የስልጣን ዘመን ምን እንደሚያስቡ ሚስጥር አድርገውት አያውቁም። ባለፈው ግንቦት መጀመሪያ ላይ በትዊተር ባስተላለፉት መልእክት እንዴት አንድ ሰው ተስማማችሁም አልተስማማችሁም ባለሁበት እቆያለሁ ይላል፣ ይህ ትልቅ ችግር ነው ብለው ነበረ። ካጋሜ ይህን ያሉት ንኩሩንዚዛ ዚዛ በይፋ ለሶስተኛ የስልጣን ዘመን ራሳቸውን በእጩነት ከማቅረባቸው በፊት ነበረ። የንክሩንዚዛ ስልጣን ከተራዘመበት ካለፈው ሳምንት ወዲህ የሁለቱ ሀገራት ውጥረት ይብሱን ከረዋል። ባለፉት ቀናት ሰላሳ የሚጠጉ ሩዋንዳውያን ብሩንዲ ውስጥ ታስረዋል። የታሰሩበት ምክንያት ደግሞ ግልጽ አልተደረገም። የዜጎቿን መታሰር የተቃወመችው ሩዋንዳ ምክንያቱ እንዲብራራላትና ዜጎቿም በአስቸኳይ እንዲለቀቁ ጠይቃለች። ከጥቂት ወራት አንስቶ በሁለቱ የምስራቅ አፍሪቃ ጎረቤት ሀገሮች መካከል አለመተማመን ሰፍኗል። ብሩንዲ ከከሸፈው የግንቦቱ መፈንቅለ መንግስት ወዲህ ሩዋንዳን የንኩሩንዚዛን ተቀናቃኞች በመደገፍ ትወነጅላለች። የቡሩንዲ ውጭ ጉዳይ ሚኒስትር አሊያን ኒያሚትዌ ሐምሌ መጨረሻ ላይ ለኒውዮርክ ታይምስ ጋዜጣ ከመፈንቅለ መንግስቱ መሪዎች ቢያንስ ሶስቱ ሩዋንዳ ውስጥ ነው የሚኖሩት ብለዋል። ከዚህ ሌላ ብሩንዲ ሐምሌ መጨረሻ ላይ በብሩንዲ የስለላ መስሪያ ቤት ኃላፊ በአዶልፊን ንሽሚሪማና ግድያ የምትጠረጠራቸውን ሰዎች ሩዋንዳ አሳልፋ እንድትሰጣትም ጠይቃለች። ሟቹ ንሽሚሪማና የንኩሩንዚዛ ቀኝ እጅና በንኩሩንዚዛ ተቃዋሚዎች ላይ ለተወሰዱ የ ኃይል እርምጃዎችም ተጠያቂም ነበሩ። ብሩንዲ በሩዋንዳ ላይ ከምትሰነዝራቸው ክሶች ጥቂትም ቢሆን እውነት ይገኝበት ይሆን? የበርሊኑ የማዕከላዊ አፍሪቃ የአብያተ ክርስቲያናት ማስተባበሪያ ባልደረባ ጌዚነ አምስ ብሩንዲ በሩዋንዳ ላይ ለምታቀርባቸው ክሶች ማስረጃ ማግኘቱ አስቸጋሪ ነው ይላሉ። ይህ በእርግጥ ያልተጨበጠ ነው። እስካሁን ምንም አይነት ግልጽ መረጃ የለም። እውነታው በቡሩንዲ የፖለቲካ አለመረጋጋት ከተከሰተ ወዲህ ሩዋንዳ ውስጥ ከ270 ሺህ በላይ ስደተኞች ይገኛሉ። ከመካከላቸው የቡሩንዲ መንግስት የሚያንገላታቸው ጋዜጠኞች፣ መንግስትን የሚተቹና የሚቃወሙ አሉበት። ሆኖም ከዚህ በመነሳት ሩዋንዳ የተቃዋሚዎችና መፈንቅለ መንግስት ያካሄዱት መቀመጫ እንዲሁም መፈንቅለ መንግስት ያካሄደች ሀገር ናት ብሎ ለመደምደም የተጨበጠ ነገር የለም። halte ich für በርግጥ ሩዋንዳ ብሩንዲ የምትሰነዝረውን ይህን መሰሉን ክስ አትቀበልም። ከዚያ ይልቅ ሩዋንዳ ብሩንዲን ለሩዋንዳ ነጻነት የዲሞክራሲ ኃይላት በምህፃሩ ኤፍዲአርኤል የተባሉትን የሁቴ አማጽያን ሚሊሻዎች ትደግፋለች ስትል ትወነጅላለች። እነዚህ በምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ የሚንቀሳቀሱት ሚሊሻዎች ያሰጉኛል ትላለች ሩዋንዳ። በቅርብ ሳምንታት ደግሞ አማጽያኑ ሩዋንዳንና ብሩንዲን በሚያዋስነው ድንበር ላይ ነበሩ የሚል ጭምጭምታም ተሰምቶ ነበረ። ሆኖም ለዚህም ምንም ማረጋገጫ አልተገኘም። ይህን መሰሉ ውጥረት ሁለቱን ሀገራት ወደ ግልጽ ግጭት ያመራ ይሆን? ከቤልጂጉ የአንትቨርፕ ዩኒቨርሲቲ የፖለቲካ ሳይንስና የሕግ ምሁር ፊሊፕ ራይንቲየንስ ይህ የሚሆን አይመስላቸውም። እንደሚመስለኝ ካጋሜ ንኩሩን ዚዛ ከስልጣን እንዲወገዱ ይፈልጋሉ። ሆኖም ጥያቄው ይህን ለማሳካት ምን ያህል ይጓዛሉ ነው። አዎ እንደ ድሮ መቀጠል ይቻላል። ንኩሩን ዚዛ ያሰቡት ተሳክቶላቸዋልና፣ አሁን ነገሮችን ይበልጥ አናባበስ ብለው ይወስኑ ይሆናል። ምክንያቱም ካጋሜ ለሚቀጥሉት አምስት ዓመታት ከንኩሩን ዚዛ ጋር ስለሚቆዩ የተበላሸውን አጥር ለመጠገን እየሞከሩ እንደ ቀድሞ እንዲቀጥል እናድርግ ይሉም ይሆናል። በራይንትስ እምነት ከጥቂት ጊዜያት በኋላ የሁለቱ ሀገራት ግንኙነት ወደ ቀድሞው ደረጃ መመለሱ አይቀርም። አንድ ያልተጠበቀ ተለዋዋጭ ሁኔታ ካልተፈጠረ በስተቀር ማለትም፣ በቡሩንዲ መፈንቅለ መንግሥት ካልተካሄደ ወይንም ንኩሩንዚዛ ካልተገደሉ በሚቀጥሉት ጥቂት ሳምንታትና ወራት ሁኔታው ይረጋጋል ብዬ እገምታለሁ።